መካከለኛው አፍሪቃ ሪፐብሊክ ነፃነቷን ከፈረንሳይ ከተቀዳጀች ከግማሽ ምዕተ ዓመታት በላይ ተቆጥሯል። ሆኖም ከዚያን ጊዜ አንስቶ ሀገሪቱ ከምርጫ ይልቅ ብጥብጥና ሁከትን ይበልጡኑ ስታስተናግድ ቆይታለች። እንደ ጎርጎሪዮስ አቆጣጠር በ1960 ዓ ም ነጻነቷን ባገኘችው መካከለኛው አፍሪቃ ሪፐብሊክ ከጥቂት ቀናት በኋላ ታህሳስ 17 ቀን 2008 ዓ ም ሀገር አቀፍ ምርጫ ይከናወናል። የመዲናዊቱ ባንጊ ከንቲባ ሲልቬስተር በምርጫው የለውጥ ተስፋ ሰንቀዋል። Ce que nous እዚህ በተደጋጋሚ ያየነው ተመሳሳይ ነገር ነው። የሀገሪቱ ሁኔታ ከጊዜ ወደ ጊዜ እየተበላሸ መጥቷል። እናም አሁን ፍጹም ምኞታችን ለዚህች ሀገር ጥሩ መስራት የሚችል የሆነ ሰውን መምረጥ ነው። ይህ የሆነ ሰው የተባለው ማን ሊሆን እንደሚችል ግን ለአብዛኛው የመካከለኛው አፍሪቃ ሪፐብሊክ ነዋሪ ግራ የሚያጋባ ይመስላል። ለፕሬዝዳንትነት እጩ ሆነው የቀረቡት ሰዎች ሰላሳ መድረሳቸው ተጠቅሷል። እናም አዲሱ ፕሬዝዳንት ማን ሊሆን እንደሚችል በውል ባይታወቅም ሀገሪቱ ግን አንድ ነገር ላይ እርግጠኛ ናት። በመፈንቅለ መንግሥት ከስልጣናቸው የተነሱት የቀድሞ ፕሬዝዳንት ፍራንሲስ ቦዚዜ ለፕሬዝዳንትነት ፈጽመው መወዳደር አይችሉም። ይህን የአገሪቱ ህገ መንግስታዊ ፍርድ ቤት በግልጽ አስቀምጦታል። ሀገሪቱን ለአስር ዓመታት የገዙት የቀድሞ ፕሬዚዳንት ድርጊቱን ኮንነውታል። ይሄ የነበረኝን የስልጣን ክብር የሚጋፋ የክፋት ውሳኔ ነው። የሪፐብሊኩ ፕሬዚዳንት ሆኜ ለአስር ዓመታት አገልግያለሁ። አሁን ግን ማንም ሊያውቀኝ አይችልም። በቃ እንዳልባሌ ነገር ተጥያለሁ። የቀድሞ ፕሬዚዳንት ፍራንሲስ ቦዚዜ ከስልጣናቸው የተነሱት እንደ ጎርጎሪዮስ አቆጣጠር በ2013 ዓ ም ያኔዎቹ አማጽያን ሀገሪቱን በመቆጣጠራቸው ነበር። ጀርመን ሃምቡርግ ከተማ የሚገኘው የዓለም አቀፍና የአካባቢ ጥናት ተቋም በእንግሊዝኛ ምጻሩ ጊጋ ተመራማሪው ቲም ግላቪዮን የቀድሞ ፕሬዝዳንት እንዳይወዳደሩ መወሰኑ ትክክለኛ ነው ይላሉ። ፍራንሲስ ቦዚዜ የተናገሩት የሚገርም ነው። እንደውም እንደሚመስለኝ በእሳቸው የስልጣን ዘመን ግፍ የተፈጸመባቸው አንዳንድ ዜጎች የእሳቸውን አገዛዝ የክፋት እያሉ ነው የሚገልጹት። ፍራንሲስ ቦዚዜ በመካከለኛው አፍሪቃ ሪፐብሊክ ጸረ ባላካ የተሰኘው የክርስቲያን ሚሊሺያ ቡድን ሙስሊሞችን በጭካኔ እንዲገድልና እንዲያሳድድ ነገሮችን አባብሷል በሚል የተባበሩት መንግስታት ድርጅት ማዕቀብ ጥሎባቸዋል ካለፉት ሶስት ዓመታት አንስቶ በመካከለኛው አፍሪካ ሪፐብሊክ ሙስሊም አማጽያንና ክርስቲያን ሚሊሻዎች እርስ በርስ ይፋለማሉ አማጽያኑ ርዕሰ ከተማ ባንጊን ከተቆጣጠሩ ከ2013 ወዲህ በአገሪቱ ተደጋጋሚ ደም አፋሳሽ ግጭት ሲከሰት ቆይቷል ግጭቱን በመፍራትም ወደ 4.7 ሚሊዮን ነዋሪ ቤት ንብረት ቀዮን ጣጥሎ ስደት መግባቱም ይነገራል። ከጥቂት ቀናት በኋላ በሀገሪቱ በሚከናወነው ምርጫ የሚሳተፉ የምክር ቤት ተወካዮችና የፕሬዝዳንቶች እጩዎች ሰላም አስፍነን ሀገሪቱን ዳግም በመገንባት እናበለጽጋለን ሲሉ ቃል ገብቷል። ይህ ቃል በሁሉም ተመራጮች ሊባል በሚችል መልኩ ተደጋግሟል። በእርግጥ ማን ምርጫውን እንደሚያሸንፍ ምርጫውም በሰላም ተከናውኖ የአገሪቱ ጊዜያዊ ፕሬዝዳንት ካትሪን ሳምባ ፓንዛን የሚተካው ማን እንደሆነም ከወዲሁ መናገር ይከብዳል። ለሁሉም በጣት የሚቆጠሩ ቀናት መጠበቅ ግድ ነው።